መዝሙር 66 እግዚአብሔር ይባርከነ ወይስሃለነ ወያርኢ ገጾ ላዕሌነ ወንዮው ከመ ናይምር በምድር ፍኖተከ ወበኵሉ አሕዛብ አድኅኖተከ ይገንዩ ለከ አሕዛብ እግዚኦ ይገንዩ ለከ አሕዛብ ኵሎሙ ይትፌሥሑ ወይታሰዩ አሕዛብ እስመ ትኴንኖሙ ለአሕዛብ በርት ወትመርሆሙ ለአሕዛብ በምድር يجا لك أعزابك زي او يجا لك لكا عزابك مدرني مدرني و هاذت فريها ويباركنك كنجزي ابيع املاكنا ويباركنك